ዘንድሮ ኒውዮርክ ላይ የሚገናኙት የዓለም መሪዎች ቁጥር ከመቼውም ጊዜ የበለጠ እንደሚሆን እየተነገረ ነው። ሰባኛውን ዓመቱን በሚያከብረው የተባበሩት መንግስታት ድርጅት ጉባኤ ላይ የሚገኙት ከ150 በላይ የሀገሮች እና የመንግስታት መሪዎች ናቸው። የአሜሪካ ድምጿ ማርግሬት በሽር ከመንግስታቱ ድርጅት ጠቅላይ ጽህፈት ቤት እንደዘገበችው መሪዎቹ የሚነጋገሩባቸው የቀውስ አጀንዳ ነጥቦች አብዝተው የተትረፈረፉ ናቸው። ዝርዝሩን ሰለሞን አባተ ያቀርባል። አቡነ ፍራንሲስ ሊቀ ጳጳሳት ዘካቶሊካውያን የፊታችን አርብ መስከረም አስራ አራት ሁለት ሺ ስምንት ዓመተ ምሕረት በተባበሩት መንግስታት ድርጅት ጽሕፈት ቤት ይደርሳሉ። ግዙፉ የዓለም ጸረ ረሃብ ጉባኤም አቡነ ፍራንሲስ ኒውዮርክ ከገቡ ከጥቂት ሰዓታት በኋላ ይከፈታል። አቡኑ ከመንግስታቱ ድርጅት ሰራተኞች ጋር ከተገናኙ በኋላ ከዋና ጸሐፊው ባን ኪሙን ጋር ለግል ውይይት ይቀመጣሉ። ሚስተር ባን ቀደም ሲልም ወደ ቫቲካን እየተጓዙ አቡነ ፍራንሲስን ሶስት ጊዜ አግኝተዋቸዋል። በብዙ ጉዳዮች ላይ ነው እየተነጋገርን የቆየ ነው። ድህነትን ማስወገድ፣ ፍልሰት፣ የስደት ችግሮች ከተወያየንባቸው ነጥቦች መካከል ይገኛሉ። ከሁሉም በላይ ደግሞ በቅርቡ ስለ አየር ንብረት ለውጥ ተወያይተናል። አቡነ ፍራንሲስ በያዙት የአሜሪካ ጉብኝት መርሃ ግብራቸው መሠረት በመጪው ሳምንት ኒውዮርክ ላይ ከተባበሩት መንግሥታት ድርጅት ጠቅላላ ጉባኤ መድረክ ለዓለም ንግግር ያደርጋሉ። በገሃድ በሚታይ ሁኔታ የስደት ችግርና የአየር ንብረት ለውጥን በመሳሰሉ ጉዳዮች ላይ እውነተኛ ዓለም አቀፍ ድምፅ እየሆኑ ነው። የዓለማችንን ሁኔታ አስመልክቶ ከእርሳቸውና ከሚነግሩን ብዙ ሰዎች ብዙ ነገር ይጠበቃል። አቡኑ በተጨማሪም የዓለማችንን እጅግ ከባድ የሚባሉ ጉዳዮች ይዘው ይነጋገራሉ። በኢራን የኑክሌር መርሃ ግብር ላይ ስለደረሰው ስምምነት ሰው ራሱ በራሱ ደስታውን ይገልጻል። ይሁን እንጂ ይህንን ሁኔታ አውሮፓ ውስጥ የተባባሰው የስደት ችግር ሰብአዊ ቀውስ እና የእስላማዊው መንግስት ይዞታ በመካከለኛው ምስራቅ መቀጠል አብዝቶ ያጠላበታል መስከረም አስራ ዘጠኝ በአውሮፓው የስደት ቀውስ ላይ የሚነጋገር ታላቅ የተባለ የመሪዎች ጉባኤ ይካሄዳል ከዚህ ጉባኤ ግዙፍ ሰብአዊና ውጤታማ ምላሽ ይገኛል ብለው ተስፋ እንደሚያደርጉ ዋና ጸሐፊው ተናግረዋል በዚህ ቀውስ ውስጥ ከተጠመዱት ስደተኞች የሚበዙት ሀገራቸው ላለፉት አምስት ዓመታት ከተዘፈቀችበት የእርስ በርስ ጦርነት እየሸሹ ያሉ ሶርያውያን ናቸው። ሩሲያ ለሶርያው ፕሬዚደንት ባሻር አልአሳድ ወታደራዊ ድጋፏን መስጠቷን ማጠናከሯ ሞስኮ ከዋሽንግተን ጋር ያላትን ግንኙነት ውጥረት ውስጥ ከቶታል። የሩሲያው ፕሬዝደንት ቭላዲሚር ፑቲን ላለፉት አስር ዓመታት ለሚሆን ጊዜ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ተገኝተው አያውቁም። ፕሬዚደንት ፑቲን በሶሪያ ላይ አዲስ ዐይነት ስልት ወይም ስትራቴጂ ይዘው ሳይቀርቡ አይቀርም እየተባለ ነው። በእርግጥ የፑቲን ግብዣ ብዙዎችን ላያስደስት ይችላል። አሳድን በሚመለከት በዩናይትድ ስቴትስ እና በአውሮፓውያኑ መካከል መሰረታዊ ልዩነት አለ። ሞስኩ ደግሞ አሳድን መደገፏን እንደቀጠለች ነው። ስለዚህ የሚፈራው የዲፕሎማሲ ስኬት ሳይሆን የዲፕሎማሲ ችግር እንዳይከተል ነው። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ አንድ ፀረ ሽብር ስብሰባ በሊቀመንበርነት ይመራሉ። ፕሬዚዳንቱ ሁከተኛ ጽንፈኝነትን መዋጋት በሚቻልባቸው መንገዶች ላይ የሚመክር የጥምረቱን ስራዎችና ጉድለቶች የሚገመግብ ስብሰባ ነው የሚመሩት። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር ናቸው። በመሪዎቹ ቁጥርም ይሁን በፈተናው ብዛት የዘንድሮው ጉባኤ በእውኑ ግዙፉ ይሆናል እየተባለ ነው።